ሁለቱ ሰንደቅ ዓላማዎች በኢትዮጵያ ፖለቲካ ውስጥ ያላቸው ትርጉም፣ ቦታ፣ ሚና ምንድን ነው? እንደ ፖለቲካ ናሬቲቭ ነው፣ እርስ በርስ ተቀናቃኝ ናቸው ብል ነው የምንወጣው። ምክንያቱም የፖለቲካ ትርክ የእውነት የምንለው ሰንደቅ ዓላማ እና የኢትዮጵያ የምንለው ሰንደቅ ዓላማ ሁለቱ የተለያየ አንድምታን ያላቸው፣ አንደኛው ይሄ ፓን ኢትዮጵያን ናሽናል ወይም የኢትዮጵያዊ ብሔርተኛ የሚባለውን ይወክላል። አረንጓዴ፣ ቢጫ፣ ቀይ ቀለም እና የኦነጉ ደግሞ በቀይና አረንጓዴ ያለው ማለት ነው። መሀሉ ላይ ወዳ ትሬ ያለበት የኦሮሞ ብሄርተኝነት ጥያቄን ይወክላል ማለት ነው። የፖለቲካ ትርክት መገለጫዎች ናቸው። የኦሮሞ ብሔርተኝነት እንደምንጠቀው በመጀመሪያ ደረጃ ቅሬታው የኢትዮጵያ ብሔርተኝነት ላይ ነው። የኢትዮጵያ ብሔርተኝነት መሰረቱን ያደረገው እኔን በማይገልጹ እሴቶች ነው በሚል ቅሬታ የኦሮሞ ብሔርተኝነት የተነሳው። ስለዚህ ሁለቱ የሚጋጩ ፍልሞች እንደሚሏቸው አይነት ነገር አላቸው። ወይም ቢያንስ በትርክት ደረጃ እርስ በርስ ተመጋጋቢ ሳይሆን ተቀናቃኝ ናቸው። አሁን ከተፈጠረው ግጭት ጀርባ በቀጥታ ማነው? ያለው እነዚህ ሰንደቅ ዓላማዎች የሚወክሉት ይሄ ግጭት እንዲፈጠር ምክንያት የሆኑ የሚታወቁ ኃይሎች አሉ። እኔ በተለይ ከላይ የሚባል የለም። እውነቱን ለመናገር አሁን ነው ጠቅላይ ሚኒስትሩ ድጋፍ የነበረው ሰልፍ ላይ ምንም ባንዲራዎች ይዘው የወጡ ሰዎች ነበሩ እና የኦነግ አለ፣ የገዳ የሚባለ አለ፣ ኦሮሚያ ኦፊሻል አለ፣ የኢትዮጵያ ኦፊሻል አለ፣ አርማ የሌለበት የኢትዮጵያ ባንዲራና ረጓዶጫ ቀይ እና እነዚህ ሁሉ ባንዲራዎችም የያዙ ሰዎች ከነ ፖለቲካ ልዩነታቸው ጠቅላይ ሚኒስትሩ ለመደገፍ ተስማምተው ወጣ ያ እውነተኛ ልዩነቱን ያስተናገደ ብቸኛው ሰልፍ ነው ማለት ይቻላል። ከዛ በኋላ ያሉት በሁሉ የበልጥን የበልጥ እና የህዝባዊ መሰረትን ለማሳየት አንደኛ በባንዲራ ርዝመት በባንዲራ ደሜ ለበለቡ ባንዲራ ብዙሀት ሰው ግዛት ክብክር ተጀምሯል። ስለዚህ በዛ መሰረት እንግዲህ ባለፈው ሳምንት የግንቦት ሰባት ደጋፊዎች አረንጓዴ፣ ቢጫ ቀይ ባንዲራ ይዘው በጣም ብዙ ወጥተዋል። እዛ እሱን ደግሞ አዲስ አበባ የእኛ ናት በታሪክ ተቀምጠለ የሚል ቁጭት የፖለቲካ ትርክት ያላቸው ኦሮሞዎች እና ወይም የኦሮሞ ብሄርተኛ አክቲቪስቶች ደግሞ የሆነ ግን ያ ነገ የሚደረገውን አቀባበል ከዛ የበለጠ ለማድመቅ ፍላጎት ስለነበራቸው ቀለም መቀባት መንገዶች ላይ ጀመሩ። ከዛ በመልሱ ደግሞ የአዲስ አበባ ወጣቶች አትቀቡም የሚል ገባ ውስጥ ገብተዋል፣ አንዳንድ ቦታ ላይ ከዛ በኋላ

ወጣቶች ማለት ነው። ይህ ግን ማለት ሁሉም ወጣቶች የተሳተፈ ነው ማለት ናቸው። በሁለቱም ወገን የሚታዩ ዞሮ ዞሮ ከተማዋ በድንጋጤና ባለመረጋጋት አሁን ማህበራዊ መገናኛ ብዙሀን ላይ የምናየው ክርክር ወደ ብሔርም ሲዞር እንመለከታለን። በኢትዮጵያ ነባራዊ ፖለቲካ ይሄ አሁን የተነሳው ነገር አዲስ አበባ ላይ የተነሳው ጉዳይ ውዝግብ ምን ያክል አደገኛ ነው? ያው መሬት ላይ ያለው ቂምና ቁርሾ እርስ በርስ የመጠላላትና የመፈራረጅ ሌላውን የመቋቋም ወይም ደግሞ ያለመቻቻል ባህል ማሳያ ነው። ማህበራዊ ሚዲያ ላይ የምናየ ሁን በእነዚህ በትንንሽ ሰዎች ስብሰባ መካከል የሚገጨው የሚፈጠረው ግጭት የዛ የመሬት ላይ ያለው ማሳያ ነው። እንግዲህ ጉዳዩ በጣም አሳሳቢ ነው ለመናገር ምክንያቱም የዜግነት ፖለቲካ አራማጆቹ ትን የብሄርተኛ ወይም የዘውግ ብሄር ፖለቲካ አራማጆቹ መማረክ አልቻሉም። ወይም ደግሞ የዘውግ ብሄርተኞቹ ከዜግነት ፖለቲከኞቹ የበለጠ ብዙ ተከታይ አላቸው። ስለዚህ ሁሉም የሚበልጥ የሚበልጥ ነው እንጂ በመደራደር እና በማመቻች ወይም ኮምፕሮማይዘሩ አይደሉምና አሁንም እሱ የሚቀጥል ይመስለኛል።